ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እየጨመረ ያለው የመጡበትም ሁኔታ አለ ግን አያያዝ በምንልበት ሰዓት ደግሞ ያለው ሁኔታ አሁን አጠቃላይ የነበረው አሰስመንት ስራ ካፓስቲ ከአምስት መቶ ሰው ነው ሚጋብለን ያሰቡን የነበረው ደወሌ ላይ። አሁን ግን በዚህ ሰዓት ያለው ወደ አንድ ሺ ሰማኒያ አራት የሚሆን ኢትዮጵያውያን ናቸው። የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድን ድምጽ ነው የሰማችሁት። ደወሌ የሚገኘው የለይቶ ማቆያው ራሱ ከአቅሙ በላይ ሰዎች የሚገኙበት ስለሆነ ለወረርሽኙ መዛመት ተጨማሪ መንስኤ ሊሆን ይችላል ሲሉ የክልሉ ጤና ቢሮ ኃላፊ ስጋታቸውን አክለዋል። ዝርዝሩን በእለቱ አብይ ርዕስ እንመለከታለን። የኢትዮጵያ ፌዴሬሽን ምክር ቤት የህገ መንግስት ጉዳዮች አጣሪ ጉባኤ ያቀረበለትንና በሀገሪቱ ጠቅላላ ምርጫ እስኪከናወን ድረስ በስልጣን ላይ ላለው መንግስት ተጨማሪ ጊዜ የሚሰጠውን የውሳኔ ሀሳብ በአብላጫ ድምፅ አጸደቀ። ውሳኔው ምርጫ ማካሄድ እንደሚቻል ከታመንበት ጊዜ አንስቶም ለምርጫው ሂደት እስከ አንድ ዓመት የሚደርስ ጊዜ ይሰጣል። በዜና መጽሔት ይተነተናል። ጤና ስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ሰኔ 3 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከሰዓቱ ዜና አቅራቢ ቆንጅት ታየ ከቴክኒክ አቀናባሪያችን ንጉሡ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ ሰላም ጤና ያስጥልን። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችው ቆንጂት ታዬ ነኝ። ከኢትዮጵያ የኮሮና ቫይረስ ስርጭት ይዞታ ዕለታዊ መረጃ እንጀምራለን። ባለፉት 24 ሰዓታት 6187 ምርመራዎች ተካሂደው 170 ሰዎች ለቫይረሱ የተጋለጡ ሆነው ተገኝተዋል። አጠቃላዩ ቁጥር 2506 ደርሷል። የጤና ሚኒስቴር እንዳስታወቀው ዛሬ የተገኙት ከሁለት ዓመት እስከ 115 ዓመት ዕድሜ ክልል ውስጥ ያሉ 93 ወንዶችና 77 ሴቶች ናቸው። በሙሉ ኢትዮጵያውያን ሲሆኑ፣ ሰማኒያ አንዱ አዲስ አበባ ሀምሳ ሰባቱ ከሶማሌ ክልል 13 ከአማራ፣ ሰባት ከትግራይ፣ 7 ከኦሮሚያ፣ 3 ከሐረሪና፣ 2 ከደቡብ ክልል መሆናቸውን አስታውቋል። በዚሁ ባለፈው የ24 ሰዓት ጊዜ የሶስት ሰዎች ሕይወት ከኮቪድ-19 በተያያዘ ማለፉንም የሚኒስቴሩ መግለጫ ጨምሮ አስታውቋል። በበሽታው የሞቱት ሰዎች ቁጥር 35 መድረሱ ነው ሁለቱ የ115 ዓመት የዕድሜ ባለጸጋና የሰማኒያ አራት ዓመት የዕድሜ ባለጸጋ ወንዶች ሲሆኑ የአዲስ አበባ ነዋሪዎች ናቸው። ሶስተኛው የሰላሳ አምስት ዓመት ወንድ የኦሮሚያ ክልል ነዋሪ እንደሆኑ መግለጫው አመልክተዋል። ሶስቱም ህይወታቸው ካለፈ በኋላ በሆስፒታል በተደረገ የአስከሬን ምርመራ ቫይረሱ የተገኘ መሆኑን ነው ጨምሮ ያመለከተው። በባሌ ዞን ዲንሾ ወረዳ አንድ የጭነት መኪና አሽከርካሪ ጥቃት ደርሶበት መሞቱን ተከትሎ በአካባቢው ተቃውሞ መቀስቀሱ ተገልጿል። የአካባቢው ነዋሪዎችና የሟቹ ወላጆች ለግድያው ፖሊስን ተጠያቂ አድርገዋል። የባሌ ዞን የጸጥታ ጽሕፈት ቤት በበኩሉ ወንጀሉን ማን እንደፈጸመ እስካሁን አልታወቀም ብሏል። ሙክታር ጀማል ዝርዝሩን ይዟል ሰኞ ከሻሸመኔ ወደ ባሌ የሚጓዝ የጭነት መኪና በማሽከርከር ላይ እያለ ህይወቱ ያለፈው አቶ ሳዲቅ ሐጂ እብሮ የተባለ ግለሰብ በፖሊስ ስለመገደሉ ከአካባቢው ሽማግሌዎችና አስተናባሪዎች በባህላዊ ስርዓት ከተደረገ አውጫጭኝ መረጃ ማግኘታቸውን ነው አጎቱ አቶ ሁሴን አብዲ የሚናገሩት። በቃ በጥይት ተመቶ ሞተዋል። ከገረምባ ዲማ ወደ አበከራ ሲመለስ በፖሊስና ፓተሮል ያስገደሉት ፖሊስን የገደለው ለማለት ያየ ወይ የሰማ መረጃ አለ። ፖሊሶችን በፓርክ መኪና ወጥተዋል፣ ኪና እየተከታተሉ ወጥተዋል እየናገሩ ነው። በቃ አካባቢ ነው። በቃ ዘጠኝና ስምንት መሀል ነው። የአሽከርካሪው ረዳት ሆኖ ሲሰራ የነበረው ኢብራሂም ሐሰን በበኩሉ ምሽት ላይ ከፖሊስ ጥይት እንደተተኮሰባቸው ይገልጻል። ወራኒ ሞቶማ ኩኒ ንፉንዱረ ጎዴ የመንግስት ወታደር ደንቃ ወንዝ ላይ አቁሙ አለን። የፓርክ መኪና ነበረች፣ በመኪናዋ ተከታተሉን፣ ከዛ በጥይት አከታትለው ተኮሱብን። የባሌ ዞን አስተዳደርና ጸጥታ ኃላፊ አቶ አሸናፊ ዮሐንስ በበኩላቸው ስለ ሁኔታው ተከታዩን አስረድተዋል። አሽከርካሪው በብረት ይመታ በሌላ ነገር ይመታ ለጊዜው የሚታወቅ ነገር ባይኖርም ደሙ ፈሶ ጸጥታ አካላቱ ቶሎ ብለው እዛ ቦታ ላይ በመሄድ ቶሎ የእርዳታ ሕክምና እንዲያገኝ ወደ ጤና ጣቢያ ወስዱታል። ጤና ጣቢያ እንደወሰዱት ትንሽ ቆይቶ ሪፎቱ ያልፋል። የመንግስት አካል እንደገደለው ተደርጎ ነው ሲናፈስ የነበረው ብዙ አሉባልታ። ምርመራ ተካሂዶ ከተጣራ በኋላ ል ማስረጃ ላይ ከደረሱም በኋላ ነው በደንብ መግለጽ የሚቻለው። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ አድማጮች። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፓኪስታን ባለፉት በርካታ ቀናት የኮሮና ቫይረስ ተጠቂዎቿ ቁጥር ማሻቀቡን ተከትሎ የእንቅስቃሴ እገዳዎችን እንደገና እንድታጸና ያለም የጤና ድርጅት መከረ። ፓኪስታን የቫይረሱ ተጠቂዎች ከ113,000 በላይ መድረሳቸውን የሞቱትም 2,100 እንደሆኑ አስታውቃለች። ትናንትና ብቻ 105 ሰዎች ህይወታቸው እንዳለፈም አስታውቃለች። የዓለም የጤና ድርጅት የፓኪስታን ተጠሪ ለትልቁ የፓኪስታን ፑንጃብ ክፍለ ግዛት የጤና ባለስልጣናት በጻፉት ደብዳቤ እንቅስቃሴዎች ለሁለት ሳምንት በማፈራረቅ መዝጋትና በቀን ሃምሳ ሺህ ሰው የመመርመር አቅም እንዲኖራችሁ ያስፈልጋል ሲሉ ነው ምክረ ሀሳብ የሰጡት። ይህ በዚህ እንዳለ ኮሮና ቫይረስ መጀመሪያ የተቀሰቀሰባት የቻይናዋ ውሃን ከተማ የሚገኘው ቆንስላው አገልግሎት እንደሚጀምር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። ቻይና የቫይረሱን ስርጭት ለመቆጣጠር ከተማይቱን መዝጋቷን ተከትሎ ሚኒስቴሩ በጥሮር መጨረሻ ላይ የቆንስላው ሰራተኞችና ቤተሰቦቻቸውን ማስወጣቱ የሚታወስ ነው። ይህ በዚህ እንዳለ የዩናይትድ ስቴትስ ከፍተኛው የተላላፊ በሽታዎች ዋና ኤክስፐርት ዶክተር አንቶኒ ፋውቺ በርካታ የአውሮፓ ሀገሮችና ዩናይትድ ስቴትስ ተዘግተው የከረሙትን እንቅስቃሴዎች እየከፈቱ ይሁን እንጂ ወረርሽኙ አከተመ ማለት እንዳልሆነ አስጠንቅቀዋል። ፋውቺ በአንድ የባዮቴክኖሎጂ ኩባንያ ኃላፊዎች ጉባኤ ላይ ባደረጉት ንግግር ኮቪድ-19 ቻይና ላይ በታህሳስ ወር ተቀስቅሶ ዓለምን ያዳረሰበት ፍጥነት ያስገርማል። በዚህ ደረጃ የሚዘገንን ነገር አጋጥሞኝ አያውቅም ማለታቸውን ኒውዮርክ ታይምስ ዘግቧል። ሌሎች ተላላፊ በሽታዎች ሁኔታዎች ተመቻችተውላቸው ከተዛመቱ ዓለም አቀፍ ወረርሽኝ ደረጃ ላይ ለመድረስ ከስድስት ወር እስከ አንድ ዓመት ይወስድባቸዋል። ኮቪድ-19 ግን በአንድ ወር ዓለምን አዳርሷል ብለዋል ፋውቺ። በሌላ ዜና የብራዚል መንግስት የኮቪድ-19 መረጃዎችን ለህዝቡ በይፋ መስጠት እንዲቀጥል በጠቅላይ ፍርድ ቤቱ ትዕዛዝ ከተሰጠው በኋላ መረጃዎችን በዝርዝር ማውጣት ጀምሯል። በሌላ ዜና የኮሮና ቫይረስ ስርጭትን ለመቆጣጠር ለሁለት ወራት ያህል በተለያዩ እገዳዎች ተዘግታ በከረመችው የሩሲያ መዲና ሞስኮ እንቅስቃሴ ተጀምረዋል። የዩናይትድ ስቴትስ ምክር ቤት አባላት ለሀገር አቀፍ የፖሊስ አሰራር ለውጥ የቀረቡ ሀሳቦችን መመርመር ጀምረዋል። የክፍለ ግዛትና የከተሞች ባለስልጣናትም የፖሊስ ሰራዊታቸው በጀቶችን የማዛወርና የኃይል አጠቃቀም ስልጣኑን የሚመለከቱ ተጨማሪ እርምጃዎችን እየወሰዱ ናቸው። በፖሊስ ቁጥጥር ስር እንዳለ በነጭ ፖሊስ አንገቱን ከስምንት ደቂቃ በላይ በጉልበቱ ተጭኖት ሕይወቱ ያለፈው የጆርጅ ፍሎይድ ወንድም ፊሎኔዝ ፍሎይድ ዛሬ ለተወካዮች ምክር ቤት የፍትህ ኮሚቴ የምስክርነት ቃሉን ይሰጣል ተብሏል። የሂውስተን ከተማ ፖሊስ አዛዥ አርት አሸቬድ፣ የቀድሞ የፍትህ ሚኒስቴር የሲቪል መብቶች ክፍል ኃላፊ የአሁኑ የሲቪልና የሰብአዊ መብቶች አመራር ጉባኤ ዋና ስራ አስፈጻሚ ቬኒታ ጉፕታም ለሸንጎ የምስክርነት ቃላቸውን እንደሚሰጡ ታውቋል። የተወካዮች ምክር ቤቱ ዲሞክራት አባላት ሰዎችን ዘራቸውን መሰረት አድርጎ በወንጀል ተግባር መጠርጠር የሚይዙትን ሰው አንገት አንቆ በቁጥጥር ስር ማዋልን የመሳሰሉትን አድራጎቶች ማገድን ያካተተ የለውጥ እቅድ አቅርበዋል። በዚሁ የሰኔ ወር ውስጥ ድምጽ ይሰጥበታል የተባለው የመወሰኛው ሪፑብሊካን አባላት በበኩላቸው ለሴነተር ቲም ስካት የፖሊስ አሰራር ለውጥ እቅድ የማዘጋጀቱን ኃላፊነት ሰጥተዋቸዋል። ጆርጅ ፍሎይድ ትናንት ማክሰኞ ሂውስተን ከተማ አቅራቢያ በምትገኘው ፐርላንድ ቀብሩ ተፈጽሟል። በመጨረሻም በዩናይትድ ስቴትስ ደቡባዊቷ ጆርጂያ ክፍለ ግዛት የትናንት ማክሰኞ ቅድመ ምርጫ ድምጽ አሰጣት ሂደት በተመሰቃቀለ ሁኔታ አብቅቷል። በመጪው የሕዳሩ አገር አቀፍ ምርጫ እጩዎቻቸውን ለመምረጥ የወጡት ሰዎች በድምፅ መስጫ ኮምፒውተሮች እክል፣ በበጎ ፈቃደኛ ሰራተኞች እጥረት ምክንያት ከመጠን በላይ በረዘሙ ሰልፎች ለመጠበቅ ተገደዋል። እስከ ማታ ተሰልፈው የጠበቁና ሰልችቷቸው ጥለው የሄዱም አሉ። በኮሮና ቫይረስ ወረርሽኝ ምክንያት ቢያንስ አንድ ነጥብ ሁለት ሚሊዮን መራጭ በደብዳቤ በፖስታ ቤት በኩል ድምፁን መስጠቱ ተገልጿል። በኮቪድ-19 ሳቢያ የበጎ ፈቃደኛ የምርጫ ሰራተኞች እጥረት በመከሰቱ ባለስልጣናት የድምፅ መስጫ ጣቢያዎችን እንዲቀንሱ ተገደዋል። በክፍለ ግዛቲቱ ዙሪያ ችግሮች እንደነበሩ ቢገለጽም፣ ከሁሉም የጎላው ግን ዋና ከተማዋ አትላንታ የምትገኝበት ፉልተን ወረዳና አዋሳኛ ደካልብ ወረዳ ላይ የታየው ምስቅልቅል እንደነበረ ተስተውሏል። ሁለቱም የሚበዙት ነዋሪዎቻቸው ጥቁር አሜሪካውያንና የዲሞክራቲክ ፓርቲው ደጋፊ ናቸው። ስራ ላይ የዋሉት አዲስ የድምፅ መስጫ ኮምፒውተሮች የማይሰሩ አሊያም በጊዜው ያልደረሱ በመሆኑ በጎ ፈቃደኞቹ አሰራሩን አለማወቃቸውም የምርጫውን አፈጻጸም እንዳመሰቃቀለ ነው የተገለጸው። የጆርጂያ ክፍለ ግዛትን ምርጫዎች በሙሉ የሚቆጣጠሩት ሪፐብሊካኑ የክፍለ ግዛቷ አስተዳደር ዋና ጸሐፊ ብራድ ረፈንስፐርግ የፉልተንና ደካልብ ወረዳ ላይ የደረሱትን ችግሮች ምርመራ እንከፍትባቸዋለን ብለው፣ በቀድሞዋ የግዛቲቱ የምክር ቤት አባል ስቴቲ አብራምስ የሚመሩ ዴሞክራቶች ደግሞ ለችግሩ በሙሉ ኃላፊው እሳቸው ናቸው ሲሉ ወንጅለዋቸዋል። ትናንት በኔቫዳ፣ ደቡብ ካሮላይና፣ ሰሜን ደኮታ እና ዌስት ቨርጂኒያ ቅድመ ምርጫዎች ተካሂደዋል። አብዛኞቹ የእነዚህ ክፍለ ግዛቶች መራጮች በኮቪድ-19 ስጋት ምክንያት በፖስታ ቤት በኩል ድምጻቸውን የሰጡ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ሰኔ 3 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ። የሶማሌ ክልል የኮሮና ቫይረስን የመከላከል ስራው ከአቅሜ በላይ እየሆነብኝ ስለሆነ የፌዴራል መንግስትና የሚመለከታቸውን አካላት እገዛ እሻለሁ ሲል ጥሪ ያቀረበ እስካሁን በክልሉ በአንድ ቀን እድሜ ከተዘገቡት ትልቁ መሆኑ የተነገረለትን 57 ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠበትን ውጤት በዛሬው ዕለት ይፋ አድርጓል። ከነኚህም መካከል 55ቱ በደወሌው የለይቶ ማቆያ ያሉ መሆናቸው ተገልጧል። የለይቶ ማቆያው ራሱ ከአቅሙ በላይ ሰዎች የሚገኙበት ስለሆነ ለበሽታው መዛመት ተጨማሪ መንስኤ ሊሆን ይችላል ሲሉ የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ ስጋታቸውን ገልጠዋል። በሌላ በኩል አንድ የክልሉ ከፍተኛ አመራር ለኮሮና ቫይረስ መጋለጣቸው በመረጋገጡ ከእርሳቸው ጋር ንክክ ያላቸው ሌሎች 13 አመራሮች ወደ ለይቶ ማቆያ የገቡ ሲሆን ከነኚህም መካከል አንድ ሌላ አመራር ለቫይረሱ መጋለጣቸው ዛሬ በተመሳሳይ በምርመራ ተረጋግጧል። ለሙሉ ዘገባው አዲስ ቸኮል የፌዴራል ጤና ሚኒስትር ዛሬ ይፋ ባደረገው የኮቪድ-19 ሪፖርት ቫይረሱ ከተገኘባቸው 170 ሰዎች መካከል 57ቱ የተገኙት ከሶማሌ ክልል ነው። ይህ ከአዲስ አበባ ውጭ የተመዘገበ ከፍተኛው ቁጥር ነው። ከነኛ 57ቱ መካከል ደግሞ 55ቱ ደወሌ በሚገኘው ለይቶ ማቆያሉ ናቸው። በሶማሌ ክልል በጅጅጋ ለይቶ ማቆያ ከዚህ በፊትም ከዚህ የበለጠ ቁጥር ያላቸው ሰዎች የኮሮና ቫይረስ ተገኝቶባቸዋል። ችግሩ ከለይቶ ማቆያ ይሆን ወይ? የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሀመድ የክልሉ ለይቶ ማቆያዎች ከአቅማቸው በላይ ሰዎችን እያስተናገዱ ስለሆነ ለይቶ ማቆያዎቹ በራሳቸው የስርጭት መንስኤ ሊሆኑ እንደሚችሉና ይህንን ለመቅረፍም ክልሉ ድጋፍ እንደሚያስፈልገው ዶክተር ዩሱፍ ይናገራሉ። ጅቡቲ ላይ ጎረቤት ሀገሮች ላይ በጣም እየጨመረ ነው ያለው የመጡበትም ሁኔታ አለ። ግን አያያዝ ሰዓት ደግሞ ያለው ሁኔታ አሁን አጠቃላይ የነበረው አሰስመንት ስራ ካፓስቲ ማክሲመም እስከ አምስት መቶ ሰው ነው ያሰቡን የነበረው፣ ደወሌ ላይ ማለት ነው። አሁን ግን በዚህ ሰዓት ያለው ወደ አንድ ሺ ሰማንያ አራት የሚሆን ኢትዮጵያውያኖች ናቸው፣ እዚህ ኳራንቲን ሴንተር ላይ ያሉት እና እንግዲህ ኦልሞስት ከካፓስቲ በላይ ነው እያስተናገድ ያለው ኳራንቲን ሴንተሩ እና ያም የተጨናነቀ ሁኔታ ሊፈጥር እንደሚችል ነገር ብቻ ነው ባለው ሁኔታ እና ስለዚህ ያም አንድ ኮንትሪቢዩቲንግ ፋክተር ሊሆን ይችላል ሚዲያ ስናይና የተዘጋጀው ነገር የሚገናኝ ነገር አይደለም። ይሄም እንደ ክልል የተቻለ ስናደርግ ነበረ፣ ግን መበስቴል ከሌላ መደገፍ የነበረባቸው የፌዴራል መንግስቱ ቢሆን የሌሎች ክልሎችም ድጋፍ እስካሁን ድጋሚ የሚባል ነገር አይደለም እና ስለዚህ ይሄ እንደዚህ ከሀያ ቀን በፊት ክልሉን የጎበኙት የሰላም ሚኒስትር ዴኤታ ወይዘሮ ፍሬአለም ሸባባው በክልሉ ተጨማሪ የለይቶ ማቆያዎች አስፈላጊ እንደሆኑ መናገራቸውን ቪኦኤ ዘግቦ ነበር። የሶማሌ ክልልም ተጨማሪ የለይቶ ማቆያዎችን ለመገንባት ዝግጁ መሆኑን በወቅቱ አስታውቆ ነበር። ክልሉ በዚህ ረገድ ብቁ ናቸው ያላቸውን ባለሙያዎች ለይቶ ለሚመለከታቸው አካል አስታወቂ ያለው ይላል። ለመገንባትና ሪኖቬት ለማድረግ አልገብተው በሄዱት መሰረት ኮንትራክተሮች ጤና በጤና ጥበቃ ሚኒስትሮች። ስለዚህ ያ ገና እስካሁን ወደ ስራ ገባበት ሁኔታ ያለ ያው በፊት በነበረን ፋሲሊቲ ነው ነው እየሰራ ነው ያለ ነው። ዶክተር ዩሱፍ አዳዲስ ግንባታ መጠበቅ ሳያስፈልግ የድሬዳዋ ዩኒቨርሲቲና የአርማ ዩኒቨርሲቲ በለይቶ ማቆያነት መጠቀም እንዲጀመር ጠይቀዋል። ከዚህ በፊት በድሬዳዋ ዩኒቨርሲቲ ለይቶ ማቆያ የነበሩ ከዩኒቨርሲቲ እየወጡ ከተማ ከነዋሪው ጋር ተቀላቅለው እየዋሉ ነው የሚል ቅሬታ ሲቀርብ አስተያየት ሰጥተው የነበሩት የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በተቻለ መጠን ለይቶ ማቆያዎች ከከተማ ውጭ መሆን አለባቸው ብለው እንደሚያምኑና የድሬዳዋ ዩኒቨርሲቲ ለይቶ ማቆያ መሆኑም ስህተት ነው ብለው እንደሚያምኑ ገልጸው ነበረ። ከቅርብ ጊዜ ወዲህ በድሬዳዋ ከተማ በኮሮና ቫይረስ የሚጠረጠሩ በፈረንሳይ ሆስፒታል የሚቀመጡ ሲሆን ከጅቡቲ የሚመጡትን በደወሌ በመቀመጣቸው የድሬዳዋ ዩኒቨርሲቲ የለይቶ ማቆያነት ስራው ቀርቶ ነበር። ዶክተር ዩሱፍ መሀመድ ግን በዚህ አይስማሙም። ከክልሉ አቅም በላይ ነው ያለው የፍለክስ ና ስለዚህ ያንን ፌደራል መንግስቱም ይህንን ኮንሲደሬሽን አስገብቶ የግድ ሰፖርት አለ አካባቢ ያሉት የድሬዳዋ ዩኒቨርሲቲ ባለሆነ ኦልሞስት አሁን ምንም የለም። ሀርማ ዩኒቨርሲቲ አለ። ስለዚህ እነኝን የመንግስት ከፍተኛ ትምህርት ተቋማትን መጠቀም መቻል አለበት። ምክንያቱም በወጫሪ የሚገቡትን ኢትዮጵያ ሆኖች ጅግጅጋ ውስጥ እያስተናገደ ናቸው። ጅግጅጋ ዩኒቨርሲቲ ላይ አሁን በማናገርበት ሰዓት ከስምንት መቶ በላይ ተመላሾች አሉ። ኦልሞስት እስከ አንድ ሺ ስምንት መቶ የደረሱበት ጊዜም አለ። ጅግጅጋ ዩኒቨርሲቲ ሊያስተናገ ስለዚህ እነኚህ የሀገር ዩኒቨርሲቲ ናቸው፣ ዜጎች ናቸው። ወደ ሌላ መመለስ አንችልም፣ ማስተናገድ አለብን። ቁጥሩ እየጨመረ ነው በየቀኑ ሆና ቤሬጅ ከመቶ ሀያ አምስት ሰው በላይ ነው እየገባ ያለው። ስለዚህ ይሄን ሁሉ ማስተናገድ ክልሉ ከአቅሙ በላይ ነው፣ ከህብረተሰቡም ጋር እያጋጨት ነው። የመልካም አስተዳደር ችግር ይመጣል፣ የሂውማን ራይት ኢሹ ይመጣል። ምክንያቱም ማክሲመም እስከ አምስት መቶ ለመያዝ የተዘጋጀ ቦታ ላይ አንድ ሺ ሰማንያ አራት ሰው ማስገባት ማለት ሺ ይከብዳል። በጉዳዩ ላይ የፌዴራል መንግስትን አስተያየት ለማግኘት ያደረግነው ጥረት አልተሳካም። በተያያዘ ዜና በሶማሌ ክልል ከጥቂት ቀናት በፊት የኮሮና ቫይረስ የተገኘባቸውን እና በምክትል ቢሮ ኃላፊ ደረጃ ያሉ የክልሉ ከፍተኛ አመራር ጋር ንክክ ያላቸው የተባሉ ሌሎች 13 አመራሮች ወደ ለይቶ ማቆያ መግባታቸውንና ና ከነኝ መካከልም አንዱ አመራር ዛሬ ቫይረሱ እንደተገኘባቸው ዶክተር ዩሱፍ አስታውቀዋል። ወደ 13 አመራሮች አ በተለያዩ ጊዜ የተገናኟቸው እነሱ ሁሉ በጠቅላላ ወደ ለይቶ ማቆያ ተገብቶ የመጀመሪያ ምርመራ የሶማሌ ክልል 172 የኮሮና ቫይረስ ያለባቸው መገኛ በመሆን ከአዲስ አበባ ቀጥሎ ሁለተኛው ክልል ነው። ከእነኝህ መካከል አብዛኞቹ ከሶማሊያ ና ጅቡቲ የተመለሱ ኢትዮጵያውያን ሲሆኑ የተወሰኑት ደግሞ የክልሉ ነዋሪዎች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ለተከታዩ መጽሔት ርዕስ ወደ ምዕራብ ኢትዮጵያ እንሻገራለን። ባለቤቴ ታስሮ የገቢ ምንጫችን በመቋረጡ ለልጆቼ ወተት መግዛት አቅቶኝ ተቸግሬ ያለው ሲሉ አንዲት የነቀምቴ ነዋሪ አማረሩ። አስራሰባት ሰዎች መታሰራቸውን ያረጋገጡት የወረዳው ፖሊስ ኃላፊ በበኩላቸው ጉዳዩ በማዘዣ ማዕከሉ አስተዳደር እየታየ ነው ብለዋል። በሌላ በኩል በግንቢ ከተማ ሸማቂዎችን ደግፋችኋል ተብለው ከተያዙ ከአንድ ወር በላይ ታስረው ከነበሩ መካከል ጥቂቶቹ መለቀቃቸውን አንድ ታስረው መፈታታቸውን ያመለከቱ ግለሰብ ተናገሩ። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻ በወንጀል ተጠርጥረው የተያዙ የተያዙና እንዲሁም የኮሮና ቫይረስ ወረርሽኝን ለመከላከል የወጣውን አዋጅ በመተላለፍ የታሰሩ እንጂ በፖለቲ የፖለቲካ አመለካከታቸው ሳቢያ የታሰሩ የሉም ሲሉ አስረድተዋል። ናኮር መልካ ዝርዝሩን ይዟል። ወይዘሮ ፍሬዘር መሰለ ይባላሉ። የነቀምቴ ከተማ ነዋሪ ናቸው። መንግሥት ኦነግ ሸኔ በማለት የሚጠራቸውና ራሳቸውን የኦሮሞ ነጻነት ሸማቂዎች በማለት የሚጠሩ አካላትም ከመደገፍ ጋር በተያያዘ ባለቤታቸው በተደጋጋሚ እንደታሰሩባቸው ገልጸዋል። የሁለት ልጆች እናት መሆናቸውን የሚናገሩት ወይዘሮ ፍሬዘር ባለቤታቸው በመታሰራቸው ምክንያት ልጆቻቸውን ለማኖር መቸገራቸውን ገልጸዋል። ምንም ምክንያቱ ካይባልም ይመጡና ከመሸ በኋላ ከቤት ይዘውት ይወጣሉ። ምንም ማድረግ ስንል ስሜት ደግሞ ማንም የሚቀበለን አቤቱታችን እራሱ የሚቀበልን ሰው የለም። ለልጆች ምግብ አለ ማንም የሚያስተዳድር ሰው የለም። በቃ ራሴ ነኝ ተቸግሬ የምኖረው ካጣሁም ካገኘሁ ሻይ ቡና ነበረ የምተዳደለው። ያ ሻይ ቡና ዘግቼ ልጅ ያለው የልጆች ወሰድ ክፍያ የለ ምን የለ በቃ በጣም እየተቸግረን ያለ ነው። በጣም ተመቶ፣ በጣም ተደርድቦ ከመጠን በላይ አንድ ወር ሙሉ ሆስፒታል የተኛው ማንም አጋዥ አልነበረ ነው። ተደርድቦ ሰው ማናገሩን ለማይችልበት ሁኔታ ላይ ነበረ። ያንን ሁሉ አልፎ መቀመጡ ላይ ስለ ምስቲላ ሁ ላይራ ኦፕሬሽን የተደረገው የተገራ ቱቦ ወደታቸው ወጥቶ ነው ሲመቱት ማለት ነው። ግን እግዚአብሔር ይመስገን ከዛ ሁሉ ድኖ የዛም ስልጠና ሂዷል ተብሎ ከስልጠናው መጥቶ ሁለት ሳምንቱ ነው ገና አሁን የተያዘ ያለበት ሁለት ሺ አስራ ሁለት ሰባት ላይ የተሰራ አሁን ብዙ ነገር ይጠይቅ ያለው ፖሊስ ጣቢያዎች ይቻለን ከተማ አስተዳዳሪ ደግሞ ከዚዛ ቢሮቱ ራሱ ምን እንዳጠይቅኝ ነው ያለው ካፏን ስለለች እና ማንም ነው የምንጠይቀው ሌላ አስተዳዳሪ ያለ ወይ የዚህ ሀገር ስንለው ውጡልን ብሎ ነው ያስወጣን ራሱ ከቢሮ እንግዲህ ማንም እንደምንጠይቅ ግራ ገባን ፍርድ ቤት ሄደናል ፍርድ ቤት ደንብ እነሱን ማዘዛን እንችልም አሉ ያው እንግዲህ ቁጭ ብለናል አሁን ከባለቤታቸው ውጭ ከሰባ ሰዎች በላይ በተለያዩ የነቀምት እስር ቤቶች ታስረው እንደሚገኙም መረጃ እንዳላቸውም ጭምር ተናግረዋል መንግስት እንዲያደርግላቸው የሚፈልጉትንም እንዲያብራራሉ ወይዘሮ ፍሬዘር የሰማ አካል ካለ በተለይ መንግስት አካል የሚሰማ ከሆነ ነገር ኧረ በእግዚአብሔር በቃ እኛ እኛ መኖር ነው የምንፈልገው። ሰርተን ነው የምንኖረው። ከእጅ ዳፍ ነው ኑሯችን በሙሉ ማለት ነው። እና በቃ ባይመላለሱብን፣ ወንጀል ሰርቶ ካለ ደግሞ ተፈርዶበት እንቁጭ ማውቀን ብንቀመጥ ነው ምለው በቃ በየጊዜው መጥቶ ከሚያሰቃዩ ልጆቻችን ከሚሰቃዩ አንደኛዬን አውቄ ቁጤን አውቄ ቁጭ እየኖራለሁኝ። በዚህ ዙሪያ ማብራሪያ ለማግኘት ወደ ከተማው ከንቲባ አቶ በሪሶ ተመዝገን በተደጋጋሚ ደውለን አልተሳካም። የነቀምቴ ፖሊስ ኃላፊ ኮማንደር ረቢቱ ደቻሳንም በስልክ ለማግኘት ያደረግነው ጥረት አልተሳካም። በተመሳሳይ ሁኔታ በሆሮ ጉድሮ ወለጋ አሙር ወረዳ ሸማቂዎችን ከመደገፍ ጋር ተያይዞ ከሀያ ሰዎች በላይ በአሙር እስር ቤት ከታሰሩ አንድ ሳምንት እንዳለፋቸው አቶ ጉርሜሳ ለሜሳ የተባሉ ግለሰብ ተናግረዋል። እነዚህ ግለሰቦች የኢትዮጵያ ሕገ መንግሥት እንደሚለው በአርባ ስምንት ሰዓት ውስጥ ፍርድ ቤት አልቀረቡም ወይም ነጻ ተብለው አልተለቀቁም ብለዋል። የእርሳቸው አባት በመታሰራቸው በቤተሰቡ ላይ ደረሰ ስላሉት ጉዳትም እንዲያብራራሉ አባታችን የታሰረበት ምክንያት በጫካ ታጥቆ የሚንቀሳቀሰው ልጅህን ለመንግስት አስረክብ ተብሎ ይመስለኛል። ከአባቴ ውጭ ሌሎች ከሀያ በላይ ሰዎች ታስረዋል። ከታሰሩ አንድ ሳምንት ቢሆንም አንድም የተጠየቁት ነገር የለም። ከ18 ዓመት በላይ የሆነ ሰው ተጠያቂው ባለቤቱ እንደሆነ ነው የማውቀው። አባቴ ለጀና አምጣ ተብሎ በመታሰሩ ሌሎች አርሶ አደሮች ዘር በሚዘሩበት ወቅት ላይ የእኛ መሬት ላይ ግን እየተዘራ አይደለም። መሬታችን አልታረሰም። ከአባቴ ውጪ ሌሎች ሌሎች የታሰሩ አርሶ አደሮችም ስላሉ መሬታቸውንም ባለማረሳቸው በሚቀጥለው ዓመት የምንበላውን ልናጣ እንችላለን። የአሙሩ ወረዳ ፖሊስ ኃላፊ ኢንስፔክተር ፍሮምሳ ውልድራ በተነሳው ሁኔታ ላይ ምላሽ አላቸው። ሰዎች እየታሰሩ ያሉት የማዘዣ ማዕከል አስተዳደሩ ባስቀመጠው አቅጣጫ መሰረት ነው። እነዚህ ግለሰቦች በጫካ ታጥቀው ለሚንቀሳቀስ ጠላት መረጃ ይሰጣሉ፣ ይደግፉማል ተብለው የተጠረጠሩ ናቸው። እነዚህ ሰዎች እንደተባለው አንድ ሳምንት ቢቆዩም ውሳኔ የሚሰጣቸው ፍርድ ቤት ሳይሆን ማዘዣ ማዕከሉ ነው። ልጃቸውን አምጡ ተብለው የታሰሩ ጥቂት ሰዎችም የታሰሩበት ምክንያት አለው ልጆቻቸው በጫካ ውስጥ እየተንቀሳቀሱ የጦር መሳሪያ ከሰዎች ይወስዳሉ፣ ሰላማዊ ሰዎችንም ይገላሉ ባለው ሁኔታ ሰላም አለ ማለት ስለማይቻል ሰላም ለማውረድ በማዘዣ ማዕከሉ አቅጣጫ ተቀምጧል። እስር ቤት ውስጥ ለኮሮና ቫይረስ እንዳይጋለጡም ጥንቃቄ እየተደረገ ነው። መታጠብ እንዲችሉ ውሃና ሳሙና ሌሎችም ነገሮች የተመቻቹበት ሁኔታ አለ። በሌላ በኩል በምዕራቡ ወለጋ ጊምቢ ከተማ ሸማቂዎቹን ትደግፋላችሁ ተብለው ከታሰሩ ሰዎች መካከል ጥቂቶቹ መፈታታቸውን አንድ ለደህንነቴ ስለምሰጋ ስሜ አይጠቀስ ያሉ ታስረው እንደተፈቱ የሚናገሩት ግለሰብ ገልጸዋል። እኚሁ ግለሰብ የታሰሩ ግለሰቦችን ቁጥር በውል ባያውቁም ሰላሳ የሚሆኑት መፈታታቸውን ማወቃቸውን ገልጸዋል። ለምን እንደታሰሩም ሆነ ለምን እንደተፈቱ አለማወቃቸውንም አክለው ተናግረዋል። በተነሱት የእስር ቅሬታዎች ላይ ምላሽ የሰ የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻ ወንጀል በመስራት ተጠርጥረው ወይም የኮሮና ቫይረስ ወረርሽኝን ለመከላከል የወጣውን አዋጅ በመተላለፍ እንጂ በፖለቲካ አመለካከታቸው የታሰሩ የሉም ብለዋል። ታጥቀው ከሚንቀሳቀሱ አካላት ጋር በተያያዘ ሊታሰሩ የሚችሉ እንዳሉ ግን አልሸሸጉም። አቶ ጌታቸው የታሰሩ ሰዎች በክልላችንም በሀገር አቀፍ ደረጃም ሁለት አካሄዶች ነው ያሉት። አሁን አጠቃላይ የሚታዩ ችግሮች አንደኛው ኮቪድ አስራ ዘጠኝን ለመከላከል የሚወሰዱ የአስቸኳይ ጊዜ አዋጅ አለ። ያንን የአስቸኳይ ጊዜ አዋጅ ለማስፈጸም የሚወጡ መመሪያዎች አሉ። ያንን ለማስተግበር ሰው የተገኙ ሰዎች በህግ ቁጥጥር ስር የሚውሉና የሚታሰሩ ሰዎች አሉ። ይሄ አንድ ነው። በሌላ በኩል ደግሞ የህግ በላይነትን ለማስከበር ታጥቀው የሚንቀሳቀሱ ሰዎች እና የተወሰኑ ቡድኖች ባሉበት አካባቢ ያንን ታጥቀው የሚንቀሳቀሱትን በመደገፍ በማስተባበር እና የሰው ህይወትና ንብረት ላይ ጥፋት ጉዳት ያደረሱ ሰዎች በህግ የሚጠየቁ ሁኔታ አለ። ከዚህ በዘለለ በማናለብኝነት ምንም መሰረታዊ በሌለው ነገር የታሰር ሰው ካለ በየደረጃ ያለውን የመንግስት አካል አቤት በማለት ጥያቄውን አቅርበው ችግር ደርሶብናል ብለው የሚያነሱ ሰዎች ካሉ መንግስት እንዲያጣራና እርምጃም እንዲወስድ አቅጣጫ የተቀመጠ ስለሆነ በዚህ አሰራር ሊጠቀሙ ይችላሉ። ከዛ በዘለለ በዝም ብሎ ለፖለቲካ ጥቅም እዛ ሰው ታሰረ፣ እዛ ሰው ሞቴ፣ ብለው አጀንዳ አድርገው በየጊዜው ያለ የሌለው ከእውነት የራቀ መረጃም በመስጠት ህዝቡን የሚያደናግሩ አካላት ከዚህ ድርጊታቸው እንዲቆጠቡ አሁንም መልዕክት ማስተላለፍ እፈልጋለሁ። የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ገላን ባለፈው ሳምንት ለሀገር ውስጥ ብዙን መገናኛ በሰጡት መግለጫ በምዕራብ ኦሮሚያ ታጥቀው ከሚንቀሳቀሱ አካላት እርሳቸው ኦነግ ሸኔ ከሚሏቸው ኃይሎች መካከል ታጥቀው ከሚንቀሳቀሱ መካከልና ወንጀል በመፈጸም የተጠረጠሩ አርባ ስምንት ግለሰቦችን መያዛቸውን አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ተከታዩ ርዕሰ ዜና ደግሞ ወደ ብሩንዲ ይወስድናል። የብሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ትላንት በልብ ድካም ሳቢያ ማረፋቸውን የአገሪቱ መንግስት ይፋ አድርጓል። ስልጣን ለመልቀቅ ሁለት ወራት ሲቀራቸው ነው ያረፉት። ንኩሩንዚዛ አሞኛል ካሉ በኋላ ከትላንት በስቲያ ምሽት ካሩሲ በተባለ ሆስፒታል ህይወታቸው ማለፉን ነው የመንግስቱ መግለጫ ያስታወቀው። በአሜሪካ ድምፅ የማዕከላዊ አፍሪካ አገልግሎት ዘጋቢዎች ኤድዋርድ ሬማ እና ፍሬዴሪክ ንኩንዴጄ ያጠናቀሯቸውን ዘገባዎች አዳነች ፍስሀዬ ጨብቃ ታቀርበዋለች። የሟቹ ፕሬዚደንት ባለቤት ዴኒስ ቡኩሚ ንኩርንዚዛ በኮቪድ-19 በሽታ ተይዘው ወደ ናይሮቢ ኬንያ ተወስደው ሕክምና ላይ መሆናቸው ተዘግቧል። የእሳቸው መታመም ታዲያ ባለቤታቸውም ቫይረሱ ተላልፎባቸዋል የሚል ወር እንዲዛመት ምክንያት ሆኖ ነበር። የ55 ዓመት ዕድሜው ፕሬዚደንት እንደ አውሮፓ አቆጣጠር በ205 ዓ ም ከ15 ዓመታት በፊት ማለት ነው ስልጣን የያዙት የብሩንዲ የእርስ በርስ ጦርነት ባበቃበት ወቅት ነበር። ከ10 ዓመታት በፊት እንደገና ለፕሬዚዳንትነት ተመረጡ። ለሶስተኛ ጊዜ ለመወዳደር መወሰናቸው ግን የከሸፈ የመፈንቅለ መንግስት ሙከራ አስከትሎ ግጭት በማስነሳቱ በመቶዎች የሚቆጠሩ ሰዎች ለህልፈት ተዳርገዋል። በመቶ ሺዎች የሚቆጠሩ የሀገሪቱ ተወላጆች ደግሞ ከሀገር ለመሰደድ ተገደዱ። አሁን ታዲያ ባለፈው ግንቦት ወር በተካሄደው ምርጫ ፕሬዚዳንቱ ራሳቸው የጠቆሟቸው ተወዳዳሪ ጄኔራል ኤቫሪስት እንዲያሺሚ ካሸነፉ በኋላ እንደ አውሮፓ አቆጣጠር በመጪው ነሐሴ 20 ቀን ስልጣኑን ለአዲሱ ፕሬዝደንት እንዲያስረክቡ ታቅዶ ነበር። በብሩንዲ ህገ መንግስት መሰረት የሀገሪቱ ፕሬዝደንት በሞት ከተለየ በብሔራዊ ሸንጎ ፕሬዝደንት ይተካል። አሁን ባለው ጊዜ ግን የብሔራዊ ሾንጎ ፕሬዚደንት ፓስካል ኒያቤንዴ መቼ በወንበሩ እንደሚቀመጡ የተገለጸ ነገር የለም። ፓሲፊክ ማኔራ ኪዛ የተባሉ የህግ ምሁር ስለ መተካካት ጉዳይ አንዳንድ እውነታዎችን ጠቁመዋል። አንድ ፕሬዚደንት በሞት ከተለየ ወይም ከስልጣን ከወረደ እንዴት እንደሚተካ ህገ መንግስቱ በግልጽ አስቀምጧል። ነገር ግን ስልጣን ለመያዝ የተዘጋጀ መሪ ያለ እንዴት ሟቹን ፕሬዚደንት መተካት እንደሚቻል ህገ መንግስቱ ያለው ነገር የለም ይላሉ፣ ካናዳ በሚገኘው ኦቶዋ ዩኒቨርሲቲ የህግ ተባባሪ ፕሮፌሰር ማኔራ ኪዛ። የመንግስት ቃል አቀባይ ፕሮስፐር እንታሆርዋሚዬ ከዶች ቤለ ጋር ባደረጉት ቃለ መጠየቅ የቡሩንዲ ህዝብ እንዲረጋጋ እና መጸለዩ እንዲቀጥል እንጠይቃለን ብለዋል። ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት እንኩርንዚዛ ሀገሪቱን የገዙት ፍርሃት በማስፈን እና ተቃውሞን በመጨፍለቅ ነው ብለዋል። ዓለም አቀፍ የወንጀል ችሎት የንኩሩንዚዛ ታማኝ ወታደሮች በፖለቲካ ተቃዋሚዎች ላይ ሶቆቃን ግድያንና አስገድዶ መድፈርን ያካተቱ የጦርነት ወንጀሎች ፈጽመዋል የሚል ክስ ከሶስት ዓመታት በፊት ባቀረበበት ወቅት ከዓለም አቀፍ የወንጀል ችሎት ጋር አልተባበርም በማለት ብሩንዲ ከችሎቱ አባልነት ወጣለች። የተባበሩት መንግስታት የሰብአዊ መብት ካውንስል በምስራቅ ብሩንዲ የነበረውን ጽህፈት ቤቱን እንዲዘጋ ብሩንዲ ከሁለት ዓመታት በፊት አዘዘች። የሰብአዊ መብት ካውንስል መንግስቱ ሕዝቡን እየበደለ ነው፣ የፍጅት አደጋም ሊኖር ይችላል የሚል ዘገባ ካወጣ በኋላ ነበር መንግስት ጽህፈት ቤቱን የመዝጋት እርምጃ የወሰደው። ባለፈው ግንቦት ወር ደግሞ የኮሮና ቫይረስ ወረርሽኝ ባለበት በሆነ ወቅት የብሩንዲ መንግስት ምንም አይነት ምክንያት ሳያቀርብ አራት የዓለም የጤና ድርጅት ባለስልጣኖችን ከሀገሪቱ አባሯል። እንኩሪንዚዛ ቦርኔጌን ወይም የእንደገና መወለድ ክርስትና እምነት ተከታይ የነበሩ ሲሆን እንደ ባለቤታቸው ፓስተር ወይም ቄስ ነበሩ። ኮሮና ቫይረስን በሚመለከት እግዚአብሔር ለአማኝ የሀገሪቱ ዜጎች ልዩ ጥበቃ ያደርጋል ይሉ እንደነበር ታውቋል። በሀገሪቱ በኦፊሴል በተገለጸው መሰረት እስከ ትላንት በነበረው ጊዜ 83 የኮቪድ-19 በሽተኞች አሉ፣ አንድ ሰው ሞቷል። የዓለም ባንክ በገለጸው መሰረት ቡሩንዲ በዓለም እጅግ ድሃ ከሚባሉት ሀገሮች አንዷ ነች። አብዛኞቹ የሀገሪቱ ተወላጆች በተለይም በገጠሮች ያሉት በድህነት እንደሚኖሩ ተዘግቧል። ነገር ግን ሟቹ ፕሬዚደንት በምህር ሥራ ወቅት አርሶ አደሩን በመርዳታቸውና የጸሎት ስነስርዓት ያካሄዱ ስለነበር በገጠር ነዋሪዎች ዘንድ ከፍተኛ ድጋፍ እንደነበራቸው ተገልጿል። የሕዝብ ሰው የሚል ስያሜ አግኝተው እንደነበር ታውቋል። ከአምስት ዓመታት በፊት መፈንቅለ መንግስት ከተሞከረባቸው በኋላ ያኔ የሀገሪቱ መዲና የነበረችው ብጁንብራን ትተው እንጎዚ ወደተባለችው ሰሜናዊት የትውልዳቸው ከተማ ተዛውረው ነበር። አሁን ወደ ሰሜን ሸዋ ነው የምንሻገረው። በሰሜን ሸዋ ዞን እንሳረ ወረዳ በኮቪድ-19 ህይወቱ ያለፈን አንድ ግለሰብ ተሰባስበው የቀበሩ 57 ሰዎች ወደ ለይቶ ማቆያ እንዲገቡ ተደረገ። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ለአሜሪካ ድምፅ ራዲዮ እንዳስታወቀው ግለሰቡ አደጋ ደርሶበት ህይወቱ ቢያልፍም በተደረገለት የናሙና ምርመራ ግን ለኮሮና ቫይረስ መጋለጡ ተረጋግጧል። በስፍና አራጌ زرزروني زعل አዲስ አበባ ውስጥ በቀን ስራ በግንበኛነት የሚተዳደረው ግለሰብ በስራ ላይ ያለ በመውደቁ በአካባቢ ወደሚገኝ የጤና ተቋም ለሕክምና ይላካል። ለሕክምና የገባው ግለሰብ ሕክምና እየተሰጠው ናሙናም ይወሰድለታል። ግና የናሙና ውጤቱ ይፋ ከመሆኑ በፊት ሕይወቱ ያልፋል። እናም ቤተ ዘመድ አስከሬን ይዞ እንዲሄድ በመታዘዙ ወደ ሰሜን ሸዋ ዞን ንሳሮ ወረዳ ለቀብር አቀና። ወዳጅ ዘመድ፣ ጎረቤት፣ ጓደኛ ተሰባስቦ ግለሰቡን አፈር አለበሰ። በማግስቱ ግን ያልተጠበቀው ውጤት ይፋ ሆነ። የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ማሙ ሽልማ እንደገለጹት ወድቆ ህይወቱ ያለፈው ግለሰብ ኮቪድ 19 እንዳለበት ተረጋገጠ። እንግዲህ የዚህ ግለሰብ ውጤት እሱ ከተቀበረ ከአንድ ቀን በኋላ ይፋ የደረገና በእኛ ዞና አማካይነት ተደውሎ ለእኛ ጤና መምሪያ፣ የኛ ጤና መምሪያ ለወረዳው ደውሎ በት ውጤቱ የሚያሳይህን ስለሆነ አብረው የነበሩ ግለሰቦችን ደግሞ ምርመራ ይደረግላቸው የሚል አቅጣጫ ተሰጥቶ በለቅሶ ላይ የነበሩ ቤተሰቦች ሊያስተዛዝኑ የሄዱ ግለሰቦች አጠቃላይ ወደ ሀምሳ ሰባት አካባቢ ግለሰቦችን በወረዳው ላይ በሚገኘው የለይቶ ማቆያ ገቡ ተደርጓል። የሚገባውን ክትትል የተደረገላቸው ናሙና እየተወሰደ በአጭር ጊዜ ውስጥ ውጤታቸው ይታወቃል። አሁን ወደ ሀያ አንድ ሰው አካባቢ ቦታውም ስላቀነቻቸው ወደ ደብረ ብርሃን የለይቶ ማቆያ ማዕከል አምጥተናቸዋል። የነበረ ነበረ ሰውየው ቀብራቸው የተፈጸመው እንግዲህ እኛ ጋር በደረሰን መረጃ መሰረት በሀያ ዘጠኝ ተቀበሩ በሰላሳ እንደተነገራቸው ነው። እነዚህን አምሳ ሰባት ሰዎች ወደ ኳራንታይን የገቡት ትላንትናም ከትላንት ወዲያ ምሽት አንድና በሁለት ነው። በኢትዮጵያ ጤና ኢንስቲትዩት የተዛማጅ በሽታዎች መከላከል ከፍተኛ ኤክስፐርት ጌታና አብርሃምን በዚሁ ጉዳይ አናግሬያቸው ነበር። ተጠርጣሪ ሰዎች ናሙና ተወሰደ። ናሙናው ከተወሰደ በኋላ ውጤቱ ሳይታወቅ አስከሬን እንዴት ይሸኛል? ትክክልንም ዋናው ነገር ወሰድክለት ለኮሮና ከሆነ መስራት ያለባቸው ተከታይ ነገሮች ላይ ለማትኮር ነው። እንዳይተላለፍ ለመቁረጥ ነው። አንድ ሰው ተይዞ ሊሞት ይችላል። ችግሩ ከሱ ወደ ቀጣይ እንዳይተላለፍ ለመቁረጥ ነው። እዚ ብቻ አይደለም። አንዳንድ ክልሎች እየሰማ ይሆናል። ናሙና ተወስዶለት ወይ ከሄደ በኋላ ፖዚቲቭ ሆነ እንደዚህ እንዛባላለን። ስለዚህ ሰዶ ማሳደድ ከሚሆን ናሙና እስከወሰድን ድረስ ውጤቱ እስካልነገርን ድረስ መልቀቅ የለብንም። ኤክስፐርቱ ከሰው ኃይልና ከግብአት አቅርቦት ጋር የተያዙት እጥረቶችም ችግሩን እያባባሱ እንደሆነ ጠቁመዋል። ስማቸው እንዲገለጽ ያልፈለጉ የኅብረተሰብ ጤና ባለሙያ ግን ያፈጻጸም ችግሮቹ ጎልተው የወጡት የበሽታ መከላከል ቁጥጥር ፕሮቶኮል በአግባቡ ባለመተግበሩ ነው ይላሉ። አካሄዱ ልክ አይደለም ብዬ ነው የማምነው። ምክንያቱም አንድ አስከሬን ተመርምሮ ውጤቱ ሳይታወቅ ወደ ኅብረተሰቡ ወይም ለቅብር አስፈጻሚ መመለስ የለበትም። ለቤተሰብ ውጤቱ በአግባቡ በ24 ሰዓቱን ሳይጠብቅ መታወቅ አለበት። ምክንያቱም አስከሬን ይዞ ሰው ላይቀመጥ ይችላል። ከተመለሱ በኋላ መፈለጉ አስቸጋሪ ነው የሚሆነው። ስለዚህ እዛው እያሉ ውጤቱን አሳውቆ ውጤቱ ፖዘቲቭ ከሆነ ሰዎቹ ርቀው ሳይሄዱ ኳራንታይን ውስጥ መግባት አለባቸው። ማለት ከዛ ባሻገር ደግሞ እንዲህ አይነት ነገሮችን በሽታ መከላከል ፕሮቶኮል ጋር አብሮ የሚሄድ ስላልሆነ ይህንም ለወደፊት እንዳይደገም ከፍተኛ ባለስልጣናት ሊሆኑ ይችላሉ ወይም የጤና ጽሕፈት ቤት ኃላፊዎች የቁጥጥር ስራውን አጠናክረው መቀጠል አለባቸው ብዬ አምናለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምንሻገረው። ኢትዮጵያውያን በአሜሪካ አሁን ኢትዮጵያውያን በአሜሪካ አድማጮች፣ ከፕሮግራሙ በፊት ታዲያ አንድ ሰው ላስተዋውቅ። ከዛሬ ጀምሮ ይህን ፕሮግራም እያቀናበረ የሚያቀርብልንን በቅርቡ ዝግጅት ክፍላችንን የተቀላቀለውን ደረጀ ደስታን። ደረጀ ደስታ፣ እንኳን ደህና መጣህ። እንኳን ደህና ቆየኝ ያሉላ ደረጀ ደስታ ዘኢትዮጵያ እንደ ቅጽል ስም ለረጅም ዓመታት ዋሽንግተን ዲሲ አካባቢ ታሳትም በነበረው ጋዜጣ ነው የምትታወቀው። የአሜሪካ ድምፅ ራዲዮ ከተቀላቀል ከጥቂት ሳምንታት ሆነዋል። በርቀት ነበር ያስተዋወቅኩ ደረጀ። አሁን ያለንበት ሁኔታ ባለመፍቀዱ፣ አሁንም አንተም ከቤትህ እኔም ካለሁበት መኖሪያ ቤት ሆነን እየተነጋገርን ያለ ነው። አሜሪካ ድምፅ ራዲዮ ከፍተኛ እውቅና ያለውና ተወዳጅ ፕሮግራም የፕሮግራሙን ያህል በሚወደደው ጋዜጠኛ ዛሬ በጠዋት የአሜሪካ ድምፅ ለቀዋል። በአዲሱ አበበ የሚዘጋጀውን በኢትዮጵያና በአሜሪካ መካከል እንደ ድልድይ ሆነው ሆኖ የሚያገለግል ተወዳጅ ፕሮግራም ኢትዮጵያውያን በአሜሪካ ከዛሬ ጀምሮ ተረክበህ ልታስተናገድ ነው። ተዘጋጅተሃል እንግዲህ? አዎ፣ ይመስለኛል ይመስለኛል። ብቻ ነው እንግዲህ ተዘጋጅቻለሁ ነዋ ምለው፣ ውጤቱን ደግሞ አድማጭ ይናገራል ብዬ ነው የአዲሱ ፕሮግራም በነበረበት ጊዜ የመከታተል እድል ገጥሞ ያውቃል? ኢትዮጵያውያን በአሜሪካ እንደ አድማጭ ታውቀዋለ? አዎ አውቀዋለሁኝ አዲሱንም፣ ፕሮግራሙንም ሁለቱም የማከብራቸው ፕሮግራም እና አዲሱንም በጋዜጠኝነቱ የማከብረው ጋዜጠኛ ነው። እንግዲህ ዛሬ ሜዳውም ይኸው ፈረሱም ይኸው ተብለሃል። የኢትዮጵያ በአሜሪካ በዘ ኢትዮጵያ የኢትዮጵያ ጉዳዮችን የኢትዮጵያ ወቅታዊ ሁኔታዎችን ረጅም ዓመታት እንደጻፍከው ቀደም ብዬ በመግቢያ እንደጠቀምኩት በኢትዮጵያም በአሜሪካም የኢትዮጵያን ሕይወት የምንፈትሽበት ፕሮግራምነቱ ይቀጥላል። ደረጀ በድጋሚ እንኳን ደህና መጣ፣ እንኳን ተቀላቀልከን። ከቢሮ ሆነን በተሻለ መቀራረብ ሰራበት አጋጣሚ እስኪፈጠር ድረስ እንግዲህ በጥሩ መንፈስ አብረን መስራትን እንቀጥላለን። በጣም አመሰግናለሁ አሉላ ስለ ስተይኝ እድል። እንግዲህ ያው በዘኢትዮጵያ ጋዜጣ አማካኝነት ውጭ ያለውንም ኮሚኒቲ ሳገለግል የቆየው በመሆኔ ያንኑ አገልግሎት እቀጥልበታለሁ ብዬ ተስፋ አረጋለሁኝ እና የአዲሱን ያህል አረገው ባልችል ምናልባት የደረጀን ያህል አረገዋለሁ ብዬ አስባለሁ። ግርም ነው ደረጀ። አሁን በቀጥታ ወደ ዝግጅት እንዘልቃለን። እግዜር ስጥልኝ። አመሰግናለሁ አሉላ። ደረጃን አመሰግናለሁ። በዛሬው ኢትዮጵያውያን በአሜሪካ ዝግጅታችን ወደ ዋሽንግተን ዳላስ ኢንተርናሽናል እንዲሁም ወደ ሬጋን ናሽናል የአውሮፕላን ጣቢያዎች ነው የምንወስዳችሁ። በየቀኑ ብዙ ሺህ ሰዎች በሚርመሰመሱባቸው በነኚህ ግዙፍ የመንገደኞች አውሮፕላን መናሀሪያዎች ውስጥ ብቅ ጥልቅ ከሚሉ ጥቂት ሰራተኞችና አልፎ አልፎ ጭልጭል ከሚሉ መንገደኞች በስተቀር ምንም አይታይም ይነናል። ደረጀ በዛሬው የመጀመሪያ ቅንብሩ በኮሮና ቫይረስ ወረርሽኝ ሳቢያ በደረሰው የኢኮኖሚ ቀውስ ብዙዎቹ የዓለም አየር መንገዶች ስራዎቻቸውን አቁመዋል። በዚህም የተነሳ በርካታ የአየር መንገዶችና የአውሮፕላን ማረፊያዎች ሰራተኞች ስራቸውን ለማጣት ተገድደዋል። ከነኚህም ውስጥ በዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን ይገኙበታል። በዚህ ጉዳይ ላይ ያተኮረው ኢትዮጵያውያን በአሜሪካ ዝግጅታችን የመጀመሪያው ክፍል ቀጥሎ ይቀርባል። ዓለምን የወረረው የኮሮና ቫይረስ ቀድሞና ፈጥኖ ጸጥ ካደረጋቸው ትላልቅ የኢኮኖሚ ተቋማት መካከል አየር መንገዶችና አውሮፕላን ማረፊያዎች ዋነኞቹ ናቸው። በመላው ዓለም ያሉ አየር መንገዶች 15 ሺ የሚሆኑ ጀቶቻቸውን ከበረራ ውጭ አድርገዋቸዋል። በርካታዎቹም ኪሳራ እየደረሰባቸው መሆኑን እያወጁ ነው። አየር መንገዶቹን ለመታደግ የተመደበው የበጀት ድጎማ በቂና ኪሳራቸውን የሚሸፍን ሆኖ አለመገኘቱን የስራ ኃላፊዎቹ እየተናገሩ ነው። በተፈጠረው ቀውስም ብዙዎች ስራቸውን አጥተዋል። ዛሬ ግን ሁኔታዎች ፈራ ተባ እየተባለም ቢሆን ወደ ቀደመው መልካቸው እንደሚመለሱ በስፋት እየተነገረ በመሆኑ አጓጊ ተስፋ አንሰራርቷል። ይሁን እንጂ በድንገት ድርግም ብሎ ጠፍቶ የነበረው ነገር ሁሉ በአንድ ቀን ተመልሶ ያንሰራራል ማለት አይደለም የሚሉም አሉ። በዚህ ሁሉ ነገር ውስጥ ስራ ያጡ በርካታ ኢትዮጵያውያን አሜሪካውያን የወደፊት እጣ ፈንታቸው ምን እንደሚመስል መመልከትና መፍትሄም ካለ ለማመላከት በዋሽንግተን ዳላስና ዋሽንግተን ሬገን ናሽናል አውሮፕላን ማረፊያዎች የሚሰሩትን ኢትዮጵያውያንን አነጋግረናል። ኢትዮጵያውያን በአሜሪካ አቶ ሚኪያስ ወርቁ ቀደም ሲል ከ2004 እስከ 2014 ድረስ በዋሽንግተን ዳላስ ዩናይትድ ኤክስፕረስ ውስጥ፣ ከ2014 ጀምሮ ደግሞ እስካሁን በዋሽንግተን ሬጋን በአሜሪካን ኤርላይንስ ማኔጅመንት ውስጥ በማገልገል ላይ ይገኛሉ። ባለፉት 12 ወሮች ውስጥ 239 ሚሊዮን የሚሆኑ የሀገር ውስጥ መንገደኞች በዋሽንግተን ሬገን ኤርፖርት ተስተናግደዋል። እንግዲህ ሬገን ናሽናል ጋር ሁለቱ አንድ ላይ አርባ ሰባት ሚሊዮን ፓሰንጀሮችን አስተናግደዋል። እነዚህ ኤርፖርቶች ግን በኮቪድ-19 የኮሮና ቫይረስ ወረርሽኝ ሳቢያ ዛሬ የመዘጋት ያህል ጭር ብለዋል። ለምሳሌ በዋሽንግተን ዳላስ ኢንተርናሽናል ኤርፖርት ውስጥ የሚሰሩት አቶ ደረጀ ኪዳኔ ተምትሜ እንዲህ ብለዋል። በአሁኑ ሰዓት በዚህ በበሽታው ምክንያት ምንም እንቅስቃሴ የለም። እንቅስቃሴ ትንሽ ተዳክሟል። አሁን ትንሽ እንደውም ኢንተርናሽናል ፍላይቶች ያሉት አትሊስት ብሪቲሽ፣ ኢትዮጵያን፣ እና ሳውዝ አፍሪካን እና ኢጂፕት ነው ያለው። ሌሎቹ የዩናይትድ የተወሰኑ ናቸው። ሰራተኛው ራሱ ኤርፖርት ጭር ብሏል። በእውነት ከሰዓት በኋላማ ሰውን የሚበላ ይመስላል። ያንን ያክል ኤርፖርት ምንም እንቅስቃሴ ሲያጣ ምንም ነገር ያስፈራ ደረጃ ላይ ነው ያለው። አቶ ደረጀ ሁለት የተለያዩ ስራዎች የነበሯቸው መሆኑን የገለጹልን ሲሆን ከቀውሱ ወዲህ ከአንደኛው ተቀንሰው ከሌላኛው ጋር ብቻ አንደኛውን ስራ እየሰሩ መሆኑን ነግረውናል። አሁን የሚሰሩት አይኤኤም ለተባለ ኩባንያ መሆኑንም ጠቅሰዋል። እርሶ ብቻውን ነው የሚሰሩት እዛ ወይስ ባለቤቶም አብረው ነው የሚሰሩት? ቻቸውን ሁለታችሁም እዛ ነው የሚሰሩት? ባለቤቶስ ተቀንሰዋል ወይስ አሁንም እዛው እየሰሩ ነው? እሷ ቤቷ ናት ያለች። ስለዚህ እንግዲህ አንዳንድ ቦታ ባልና ሚስት የተቀነሱበት፣ አንዳንድ ቦታ ሁለቱም የሚቀነሱበት ጊዜ አለ። አሁን በብዛት ያለው ባልና ሚስቶች እንትንም የሚሉበት ቦታ ላይ ሁለቱም ይቀነሳሉ። እንደተባለውም ብዙዎቹ ከስራ በመቀነሳቸው በዚያ ላይ ደግሞ ከስራ ለመቀነሳቸው ምክንያት የሆነው ቫይረሱ እንዳይንቀሳቀሱ ያገዳቸው በመሆኑ በየቤታቸው ተቀምጠዋል። አብዛኞቹ ሙሉ ለሙሉ ከስራ ገበታቸው ተነጥለው ሁኔታዎችን በመጠባበቅ ላይ ናቸው። ለመቶ ግርማ ሽፈራው ከ2014 ጀምሮ ላለፉት ሰባት ዓመታት በዋሽንግተን ዳላስ ኢንተርናሽናል ኤርፖርት ኢአይኤም በተባለው ድርጅት ስር እንደሚሰሩ ገልጸውልናል። በምን ሁኔታ ላይ እንደሚገኙ ጠየቅናቸው። አሁንም ስራ ላይ ኖት? አዎ፣ የተወሰነውን እሰራለሁ። የተወሰነውን ሲሉ ምን ማለት ነው? ከዚህ በፊት እንግዲህ እንደምታወቀው አብዛኛዎቻችን ሁለት ስራ ነው የምንሰራው በተለያዩ ድርጅቶች ውስጥ በአሁኑ ወቅት ይህን በሽታ ተከትሎ የተወሰኑ ድርጅቶች ያው ወደ መዝጋቱም ገደማ ናቸው። በመሆኑም አሁን አንዱን ብቻ ነው እየሰራሁ ያለሁት። ብዙዎቹ ጓደኞቻችን ደግሞ አብዛኛው ተዘግቷል። ኤርፖርቱን እንግዲህ እንደ ድሮው አይንቀሳቀስም። በአሁኑ ወቅት የተወሰነ እንቅስቃሴ ብቻ ነው እየተካሄደ የለም በዚህ ምክንያት ነው የተወሰነው እንግዲህ ቀደም ሲል ሁለት ስራ ነበር የሚሰሩት አሁን አንድ ነው ይሄ አንዱ ብቻ ለኑሮ መቋቋሚያ መደጎሚያ በቂ ነው በቂ ነው ማለት አይቻልም እንግዲህ ካለው ጠቅላላ ችግር አንጻር ተነስቶ እንጂ በፊትም በቂ ባለመሆኑ ነው ሁለት ስራ ለመስራት የምንገደደው እንደምታውቀው በእርጅኒያ አካባቢ ለኑሮ በጣም ውድ አካባቢ ነው። ያም በመሆኑ እዚህ ራሳችንን ለማኖር ኢትዮጵያን፣ ቤተሰቦቻችንንም ለመርዳት ስንል የግዴታ ሁለት ስራ ሁሉም ሰው እንደምሰራ ይታወቃል። በዚህ ምክንያት ነው እንግዲህ አሁን ካለው ሁኔታ አንጻር ያው ተቸግሮም ቢሆን ይሄንን ይዞ መቀጠሉ ይሻላል ከምለው አንጻር ነው። አሜሪካ ውስጥ ካሉት ትላልቅ አየር መንገዶች ከፍተኛውን ድርሻ ያላቸው ምንም አይነት የሰራተኛ ቅነሳ አላደረጉም። ይህ ማለት ግን የአየር መንገዶቹ ሰራተኞች መቼም አይነኩም፣ ዘላቂ ዋስትና አላቸው ማለት ይሆን? የሚሰሩበትን ድርጅት ሳይሆን የራሳቸውን የግል አስተያየት መሆኑን ከመግለጽ ጋር አቶ ሚካያስ እንዲህ ይላሉ። ምን መሰለህ፣ በቀጥታ ለኤርላይኖቹ የሚሰሩት ሰራተኞች እስካሁን የመቀነስ እድል አላጋጠማቸው። ቀጥታ በኤርላይን ፔሮል ውስጥ ያሉ ሰራተኞች ማለት ነው። ይህም የሆነበት ምክንያት እንግዲህ ታስታውስ እንደሆነ ኮንግረስ ከሁለት ወር በፊት መጠነ ሰፊ የሆነ ስቲሙሌስ ፓኬጅ አውጥቶ አጽድቋል። ከዛ ውስጥ ሀምሳ ዘጠኝ ነጥብ ዘጠኝ ቢሊየን ዶላር የሚሆነው ለኤርላይኖች ቀጥታ የባጀት ድጋፍ የተሰጠ ገንዘብ ነው። በዛ ገንዘብ ውስጥ እንግዲህ ፔሮል ፕሮቴክሽን ፕሮግራም የሚባል አለ። ካምፓኒዎቹ ሰራተኛ ሳይቀንሱ ፔሮላቸው ላይ ይዘው እስከተወሰነ ጊዜ ድረስ እንዲቀጥሉ ማለት ነው እና ይህንን ኮሚትመት ገብተው ያንን ገንዘብ ተቀብለዋል። ስለዚህ አሁን ሰራተኛ መቀነስ አይችሉም። ይሄ እንግዲህ የምልህ ቀጥታ ለኤርላይኑ የሚሰሩ ሰራተኞች ማለት ነው። በፕሮግራሙ የታቀፉትም ቢሆን ከመስከረም ወር በኋላ ዋስትና ይኑራቸው አይኑራቸው አይታወቅም። ተከታዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። መልካም ጊዜ። ደረጀለ ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር እንለፍ። የኮቪድ-19 ወረርሽኝ መዛመት ለመከላከል መንግስት መንግስት ትምህርት ቤቶች እንዲዘጉ ውሳኔ ካሳለፈ በኋላ የታዳጊ ሴቶች ያለ እድሜ ጋብቻ ጨምረዋል ትለናለች ፕሮግራሙን ያዘጋጀችው። በተለይም በቅርቡ የአማራ ክልል ያወጣው መረጃ ይህንኑ ያጠናክራል። ከዚህም በላይ የሴቶች የቤት ውስጥ ጥቃቶች ጨምረዋል። ይህን በተመለከተም ጉዳዩ ተገቢውን ትኩረት እንዲያገኝ በሚል የመብቶችና ዲሞክራሲ እድገት ማህበር ባለፈው ቅዳሜ በኢንተርኔት አማካኝነት የሚካሄድ የውይይት መድረክ አሰናድቶ ነበር። በዌቢናሩ ላይ የተለያዩ ባለድርሻ አካላት ተሳትፈዋል። የደንገረመው ውይይቱን ተከታትላ ተከታዩን አሰናድታለች። የኮቪድ-19 ወረርሽኝን ለመከላከል ሲባል ትምህርት ቤቶች እንዲዘጉ ከተደረገ በኋላ በተለያዩ ክልሎች በተለይም በአማራ ክልል ያለ ዕድሜ ጋብቻ እያሻቀበ ይገኛል። ይህም በተመለከተም የመብቶችና የዴሞክራሲ እድገት ማዕከል የተለያዩ ባለድርሻ አካላት የተሳተፉበት የድረገጽ ውይይት ወይንም ዌብናር ቅዳሜ ዕለት ከቀኑ 10 ሰዓት ላይ አዘጋጅቶ ነበር። በመርሃ ግብሩ ላይ ዶክተር ስሂን ተፈራ የሴታዊት መስራች ወይዘሮ ሌንሳ ቢየና የኢትዮጵያ የሴት የሕግ ባለሙያዎች ማህበር ስራ አስፈጻሚ ዳይሬክተር እና ወይዘሪት ማርታ ታደሰ የመብቶች ተሟጋች በአጠቃላይ የችግሩ መንስኤ ዙሪያ እና መደረግ አለባቸው በሚሏቸው ነገሮች ላይ ተወያይተዋል። ወይዘሪት ማርታ ታደሰ እየጨመረ ላለው ያለ ዕድሜ ጋብቻ ትምህርት ቤት ከመዘጋቱ ጋር እንዴት ሊያያዝ እንደቻለ ከሚያስረዱበት ይጀምራል። አሁን ላይ ኮቪድን እንግዲህ በብዙ ሪዝን እያነሳ ነው ነው የሆነ ኢሹ ሲነሳ በኮቪድ ምክንያት እያለን ና እና ዓላማችን ምንድን ነበር? መጀመሪያው ነገር የመንግስት አካላት ትኩረት እየሰጡበት ነው ወይ፣ እንደ ኢሹ ይዘውታል ወይ? ሁለተኛ ሚዲያ ከቨሬጅ ለምንድን ነው ቢቢሲና ሮይተርስ ብቻ ከቨር እያደረጉ ያሉት? ይህንን ችግር አማራ ክልል ስለዘገቡት እንጂ የሌላውም ክልል ከዚህ የተሻለ አዲስ ነገር ይኖራል ብዬ አላምንም። ለምን ትምህርት ቤት ተዘግቷል? ትምህርት ቤትን እንደ ምክንያት የምንጠቀመው ምንድን ነው? የመንግስታዊ ያልሆኑ አካላትና ከመንግስት ጋር የሚሰሩ ድርጅቶች በትምህርት ቤት ላይ ትልቅ ፕሮጀክቶች እና ፕሮግራሞች አሏቸው። ጀንደር ክለብ የሚባለው ማለት ነው። ቤተሰብ በኃይል እንዲዳሩ ሲያደርግ መጥተው ትምህርት ቤት በሚስጥር የሚናገሩበት ይኖራል። እንደምገረዝ ነግረውኛል ወይም እንደምዳር ነግረውኛል የሚለው ነገር ሲመጣ ዳይሬክተር ደግሞ ወደ ቤተሰብ፣ ከቤተሰብ ወደ ፖሊስ የሚለውን ያ መስመር ተዘርግቷል እና አሁን ላይ ያ ስለሌለ ልጆቹ ቤት ውስጥ በመቀመጣቸው የትም መሄጃ የላቸውም። ኦቨርል ደግሞ ያው ያለንበት የድህነት ሁኔታ ነው። ሁሉም ሰው ቤት ነው ያለው። አንድ ወላጅ ስድስትና ሰባት ልጅ ያለበት ቤት ቤት ውስጥ ተቀምጦ ትምህርት ቤት የለም። ስለዚህ ቁርስ፣ ምሳ፣ ራት ሰፖርት ማድረግ አለባቸው። እነዚህ ራሱ የኢኮኖሚካል ችግሩ በራሱ ሴት ልጆቻቸውን ወደ ትዳር የመግፋት ነገር ይኖራል እስፔሻሊ በአሁኑ ሰዓት ማለት ነው። የኢትዮጵያ የሴት የሕግ ባለሙያዎች ስራ አስፈጻሚ ዳይሬክተር ወይዘሮ ሌንሳ ቢና ባለፉት አስርት ዓመታት ውስጥ ከስነ ጾታ ጋር የሚሰሩ ድርጅቶችና እንቅስቃሴዎች በተለያዩ ጊዜያት በወጡ ሕጎች ምክንያት እየተዳከሙ መምጣታቸውን ገልጸው አሁን ድርጅቶቹና ተቋማቶቹ መልሰው ለመነቃቃት ጊዜ እንደወሰደባቸው ያስረድተዋል። ባህር ዳር ላይ የዩላ ሌላ ብራንች ስላለን እና ከአማራ ክልል የሴቶች ቢሮ ሪፖርት እንደሚያሳየው አንድ ሺህ አንድ መቶ አርባ ጥቆማ እንደደረሳቸው፣ ሁለት መቶ አርባ ዘጠኝ ደግሞ ጋብቻ የተፈጸመ እንደሆነ እና አምስት መቶ አርባ ስምንቱን እንዳቋረጡ ነው የሚል መረጃ ሰታኛለች። ያው ከኮቪድ ታይም ጀምሮ ያለ እድሜ ብቻ ሳይሆን ብዙ ሌሎችም አይነት የዶሜስቲክ ቫዮለንስ ኬዞችን ስ ደረጃ እያየን ያለ ነው። አድቮኬሲ ስራውን ስንሰራ ነበር የነበረው፣ ሞር ማስጮ ጉዳዩን የሚመለከታቸውን አካላት ኮሚኒኬት ማድረጉ ላይ ነበር። እንደኛ አይነት እና እንደኛ መሰል የነበሩ ድርጅቶች ኦልሞስት ላለፉት አስር ዓመታት የምናውቀው ነው። በፕሪቪየስ ህጉ ያላቸው የካፓሲቲም የሁሉም ነገር በጣም አፌክትድ የሆነበት ጊዜ ነበር የነበረው። አሁን ገና ሁለት አመት አንድ አመት ነው ህጉ ከተሻሻለ ገና ራሳቸውን ከትራውማ እያወጡበት ያሉበት ሲዝን ነው። በዕለቱ ሌላኛዋ ተናጋሪ የነበሩት የሴታዊት ድርጅት መስራች እና አስተባባሪ ዶክተር ስሂን ተፈራም ይህ ችግር ኮቪድ-19 ወረርሽኝ ስለመጣ የተፈጠረ ሳይሆን ከዚህ ቀደም የነበረና ስር የሰደደ መሆኑን ጠቅሰው ልጆቻቸውን ለሚደሩ ቤተሰቦችና ለጥቃት ፈጻሚዎች ግን ተመጣጣኝ የሆነ ቅጣትና ማስጠንቀቂያ እንደሚያስፈልግም ጠቁመዋል። የሴቶች ጉዳይ ሚኒስትር ሁልጊዜ ከሁሉም ሚኒስትሮች ባነሳ አንደርፋንድድ የሚደረግ ነው። በትንሽ ነገር ነው ብቻን የሚያደርገውና አሁን ተነስተው የሕፃናት መዳር እንዲያቆሙ መሞከር አይችሉም፣ ስላልተደገፉ ማለት ነው ብሎ የማሰብ ነገር አለና እሱ መስተካከል ያለበት ነገር አለ። ጀንደር ተምረው በማስተርስ ተምረው የሚወጡ ብዙ ተማሪዎች አሉ። እነሱ ስራ እንዲሰሩ በጀት እንዲደረግ ማድረግ ማለት ነው። ሌላው በጣም በግልጽ እንድንነጋገር የምፈልገው ወላጆች የእውነት እየተቀጡ ነው ወይ ልጆቹን ስለዳሩ? ለምሳሌ ባስገድዶ መድፈር ምንም ጥያቄ የለውም፣ ወደ ፖሊስ ጣቢያ እንደሚካሄድ ሽምግልና የሚለው ነገር እንደውም ትንሽ እየቀነሰ ይመስለኛል፣ ግን ብዙ ጊዜ የሰማይ መዳር አሁንም ቢሆን እንደ ወንጀል ሳይሆን እንደ ጎጂ ልማድ ነው የምናየው እና እንደ ጥቃት ማየት አለብን ብዬ ነው ማስበው። እጣት እስካላየን ድረስ የሚለወጥ ነገር አይኖርም። ተተሳታፊዎቹ የተነሱ ሀሳቦችን እናስደምጣቸዋለን። መምህር ታናላላይ በተለይም በአማራ ክልል ላይ ለታየው የሴቶች ያለ ዕድሜ መዳር የሃይማኖት አባቶችና የማህበረሰብ ንቅናቄ እንደሚያስፈልግ ከሚያሳስቡበት ይጀምራል። አማራ ክልል ያለ እድሜ ጋብቻ በጣም ተጧጥፎ ትምህርት ቤት ሲዘጋ ልጆች እየተዳሩ ነው። አንድ ምክንያት ነው። ሁለተኛ ደግሞ ትምህርት መቼ እንደሚከፈትም ተስፋ ብዙ ያደርጉት ነገር ስለሌላቸው እና የትምህርትም ጥራት እየወደቀ በመምጣቱ የተነሳ ትምህርት ቤት መዘጋቱን ሽፋን አድርገው መዳር የሚፈልጉ ወላጆች እየዳሩ ነው። በቤተ ክርስቲያን በተክልል እየተባለ ከዛ በኋላ አብራ ትኖራለች እና አይታወቅም ጋብቻ መሆኑም ብዙ የተወሳሰበ ሃይማኖት አባቶችም በእውነት አለ አማራ ክልል አካባቢ እንደኔ እንደኔ የሃይማኖት አባቶችን እንዴት መያዝ ይቻላል ነው። በህግ ቀጥታ በደረቁ ከሄድን አያዋጣንም። አሁንም መሸፋፈን ነገር አለ አካባቢው፣ እና የማህበረሰብ ንቅናቄ አድርገን አሳምነን የሃይማኖት አባቶችን የለውጥ ተዋናኝ እንዲሆኑ ካላደረግን አማራ ክልል በጣም አስቸጋሪ ነው። አቶ መስጂድ የኢትዮጵያ የሰብአዊ መብት ህብረት ዳይሬክተር ናቸው። ከሰሞኑ የአዲስ አበባ ሴቶችና ህጻናት ቢሮ ያወጣውንና ከኮቪድ-19 ጋር ተያይዞ ጥቃት የደረሰባቸውን ህጻናት ጉዳይ እንደ ምሳሌ በማንሳት የሰፋ ክትትል መደረግ እንዳለበት ጠቁመው፣ አሁን ላይ እየተደረጉ ያሉ ውይይቶችና እንቅስቃሴዎች በሙሉ በምሁራን መካከል የሚደረጉ በመሆናቸው ውጤታማ መሆን እንደማይችሉ ጠቁመዋል። የአዲስ አበባ ሴቶችና ህጻናት ቢሮ ያወጣውን መረጃ እንኳ ምን ያክሎቻቸው ተከታትላችሁ የት ወረዳ ላይ የክፍለ ከተማ ላይ የትኛው ፖሊስ ጣቢያ ላይ ምን አይነት ኬዞች ሪፖርት ተደረጉ ተብሎ በደንብ የተጨበጠ ነገር ብዙ ሚዲያዎችም በዚህ አይነት ጉዳይ ላይ ምርመራ አድርገው የመብት ተሟጋቾችም ግለሰቦች መሆኑ ተቋማት ብዙ አልሰሩም እና አንዱ ትልቁ ስህተት ነው። እኔ ባገኘው በተለይ እዚህ አካባቢ ያለው አድቮኬሲ በጣም ሃይ ሌቭል የሆነና መሬት ያረገጠ ነው። ስለዚህ አሁን አሁን አዲሱ የሲቪል ሶሳይቲ ህግ ከተሻሻለ በኋላ ብዙ ኦፖርቹኒቲዎች ተፈጥረዋል። ለምሳሌ ከዚህ በፊት በበርካታ በልማት እዛ ላይ ተሳትፈው የነበሩት ብዙ ድርጅቶች አሁን መብት ተኮር የሆነ ስራ የመስራት እድሉ ስላላቸው አሁን ውሜንስ ራይትስ ላይ ብቻ ፎከስ አድርገው ሲሰሩ የነበሩ ድርጅቶች ከነዛ ጋር አላይን በማድረግ ስራዎቻቸውን ይነዛ መሬት የረገጠ እና ብዙ ኮንስቲቲዌንስ ያላቸው ስለሆነ መስራት መቻል አለባቸው። ከእምነት ተቋማት ጋር መስራት፣ ከጎሳ መሪዎች እና ተጽዕኖ ፈጣሪዎች፣ ለምሳሌ ቅድም እንደተባለው መምህራን ትልቅ ሮል ይጫዋቱ ነበር። በጣም የሚቀርቧቸውም ስለሚያምኗቸው ማለት ነው እና እነሱ እነሱ መቋረጣቸው ቶታል ይሄንን ኢንፎርሜሽን ወደ ወሳኝ አካላት ሄዶ በፖሊስም በምንም የሚቋረጥበት ነገር እንዳይሆን ሆኗል። ስለዚህ አሁን እኔ አንድ መሰራት ያለበት ብዬ የማስበው ማፒንጉ በደንብ ተሰርቶ ሲቪል ሶሳይቲዎች በተለይ በጋራ በደንብ መስራት ያስፈልጋል። ከሀምሳ በላይ ዩኒቨርሲቲዎች አሉን። እነዚህ ዩኒቨርሲቲዎች ምን እየሰሩ ነው? ዩኒቨርሲቲዎችም ተዘግተዋል፣ ግን እነዚህ መ አካባቢያቸውን ማህበረሰብ የማገልገል ግዴታ ስላለባቸው ይህንን አሁን ዶክተር ስን ሌሎቻችሁም እንደ እንትን ወስዳችሁ ብትሰሩት። በዕለቱ የተለያዩ ተሳታፊዎች አስተያየቶቻቸውን የሰጡ ሲሆን ይህን መሰል ውይይቶች አስፈላጊ መሆናቸውንና የተቋማት ትብብርም መዳበር እንዳለበት ጠቅሰዋል። ለአሜሪካ ድምፅ ኤደን ገረመው፣ ዋሽንግተን ዲሲ።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 ጎረቤቶች ናቸው። ባልደረቦች ሆናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆ ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ at voanews.com. voaleaders at voanews.com ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኘዎታል። በዚህ ሁሉ ውስጥ ሁላችንም አብረንን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ በቃ አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንግሱ ታምሬ ና ከዋና አዘጋጇ አትስታ ብላቸው እንዲሁም ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን። ነገ ሐሙስ ከ3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ